በኦሮሚያ አሁንም መረጋጋት እንደማይታይ የሚጠቁም ሁኔታዎች እንዳሉ የኦሮምኛ ዝግጅት ክፍል ዘግቧል። ትናንት በአምቦ ከተማ ውስጥ የወጣት ተማሪ የቀብር ስነ ስርዓት ላይ የተገኘ ተማሪ ከቀብር መርስ ተገድሏል ሲሉ የአይን ምስክሮች ለቪኦኤ ገልጠዋል። በረታዳ በረታ ቁጣ ላንኮ ተማሪ ነው። ትናንት የወጣት አብደታ አያንሳ የቀብር ስነ ስርዓት ላይ ተገኝቶ ወደ ቤት እየተመለሰ ሳለ በጥይት ተመቶ ሞተ። ሬሳውን ቤተሰብ ሳያይ ወታደሮች ወደ አዲስ አበባ ልከዋል። ከኦሮምኛ ክፍል ባልደረባዎቻችን ያገኘነውን ዘገባ ነው ያሰማናችሁ። አድማጮች ሌላ ተያያዥ ርዕስ አለን የ አንድ የ19 ዓመት ወጣት በኢትዮጵያ መንግስት በትናንትና እለት ስለሰጠው መግለጫ ያለውን ምላሽ አስቀድሞ ደግሞ ለተቃውሞ እንዲሰለፍ ያደረጉትን ምክንያቶች ያስረዳል። በተለይ ወጣቶችን ለፖለቲካና አስተዳደራዊ ለውጥ እንዲነሳሱ የሚያደርጓቸው ጉዳዮች ምንድን ናቸው? ከቤት ሲወጡስ ወላጆቻቸው ምን አሉ? አጠቃላይ ሁኔታውን የሚያስረዳ እንዲያስረዳ ሄኖክ ሰማግዜር ከሻሸምኔ አንድ ወጣት አነጋግሯል። የኢትዮጵያ መንግስት በትናንትና እለት ሁኔታውን አስመልክቶ በሰጠው መግለጫ አንተም ተናግረኋል አስቀድመ፣ የአዲስ አበባና የፊንፊኔ ዙሪያ የማስተር ፕላን ማስፋፊያ እንዲቆም መደረጉን፣ ይህንን ስትሰማ በቅድሚያ ምላሽህ ምንድን ነው? ምን ተሰማ? እንደኔ ጥሩ ነው። ሰው ልጅ በሆነ ነገር በትግል የሆነ ነገር የፈለገ ነገር ሲያገኝ በትግሉ ደስ ይለኛል። እንደ አንድ ሰው እውነት የሚሆን ወይ ውሸት ይሄ ጥሩ ነው በቃ የትግሉ አንድ ምላሽ ይሄ ትግል አንድ ምላሽ አግኝቷል ግን ትግሉ የሰው ልጅ ደም ካል ፈሳሴ በፊት መልሱ ቢሰጣት ቁ ነበር ይንን ይህንን ስትሰማ እንደው መጀመሪያ ባይምሮህ የመጣው ነገር ምንድን ነው? ኃይል ተሰማህ? ድምፅ አለኝ የሚል ሀሳብ መጣብህ ወይስ ደግሞ ለተሻለ ወጣትና አስራ ዘጠኝ ዓመትህ ነው ለተጨማሪ ኃላፊነት የሚያነሳሳ ነው፣ ምንድን ነው እንደ ባይምሮህ ያለፈው ነገር? በአይምሮ የመጣ ከዚህ በፊት ማስተር ፕላን ሁ አስራ አራት ላይም ተሳታፊ ነበርኩ። ያኔ ዩኒቨርሲቲ ተማሪዎች ተቃውሞ ሲያደርጉ ነበር፣ ያኔ ተሳታፊ ነበርኩ። እዚህ ሻሸመኔ ከተማ አልነበርኩም፣ ያኔ ወደ አሮማያ አካባቢ ነበርኩ፣ ያኔም ተሳታፊ ነበርኩ። ግን ያኔም ማስተር ፕላን ቆመዋል፣ ማስተር ፕላን ተሰርዘዋል ነው ያሉት። ድጋሜ ተመልሰው በአዋጅ ወጣ ይህም እኔ ማመን አልቻልኩም። ግን የሆነ የተሰማኝ ነገር በቃ ደስታ ነው። ትንሽ እምቢሆን የተሰማኝ ግን በሙሉ ደስ አላለኝም። ማለቴ የሰው ልጅ ደም ፈሰዋል፣ ህይወት አልፈዋል፣ ሰው በጅምላ ታስረዋል። ደስ አላለኝም። እንደ አንድ ወገን፣ እንደ አንድ ዜጋ ደስ አላለኝም። ድምፅ አለኝ ብለህ ታስባለህ፣ ድምፄ ይሰማል ብለህ ታስባለህ። እንድሰማ የማያደርገው እኔና ወገኖቼ እንደኔ አይነት ሰው በአንድነት ተነስቶ አንድ ነገር ሊያደርግ ይችላል ብዬ አስባለሁ። መጀመሪያ ሰልፍ የወጣህ ቀን ታስታውሳለህ? እኔ ሰልፍ የወጣሁበት ቀን ሁለት ሺ አስራ አራት ማለት ሁለት ሺ አምስት እንደ ኢትዮጵያ ካለንደር፣ አዎ፣ አስራ ስድስት ዓመት ነበር። ዘጠነኛ ዘጠነኛ ክፍል ተማሪ ነኝ ያኔ። ዘጠነኛ ክፍል እንዴት ነው ግን፣ ዘጠነኛ ክፍል ማለት በጣም ወጣት ነው። አልፈራህም? ጠበንጃ የያዙ ሰዎች አሉ ግርግር አለ፣ ሁከት አለ። አይምሮህ ውስጥ ምን ተከሰተ ያኔ? እሱ አለ ያኔ እኔ አይምሮ ይቀየራል። አሁን ሰው የሆነ ትግል ላይ እያለ እያየው ወገኖቼ፣ ወንድሞቼ እንደምታወቀው ው ዘሮቼ ለትግል ለመብታቸው ሲታገሉ እኔ ዝም ብዬ ማቅራት ማጥራት ደስ አይለኝም። ይህም የግድ ከእነሱ ጋር መተሳተፍ ስላለብኝ ነው የተሳተፍኩት። ቤተሰብ ምን አለ እንግዲህ ወጣት ስትሆን በቤተሰብ ስር ነው ያለው። ተመታሁ ነበር ያኔ በሌባ ጎማ በጣም ተመታሁ። እስካሁን የኔ ምልክት እንትን ላይ ጀርባዬ ላይ ይታያል። ያው እሱ ቤተሰቤም አንዳንዶቹ አንተ ምን ታደርገዋለህ አንተ ሕጻን ልጅ ነህ ገና ነህ ተረጋጋ ይሉኛል። እኔ እነሱም አነሳስቼ እንድሳተፉ እያደረኩ ጥረት እያደረኩ ነው። ከእናት ከአባት ጋር ነው የምትኖረው? አዎ ምን አሉ እናትህ በጎማ ተመተ፣ ስትመጣ እንደምትወጣ ሲያውቁ ደግሞ ምን ይሉሃል? ምን ይመክሮሃል? እናቴ ቀስበል ልጄ ተረጋጋ፣ ትሞት አለ መሞትም አለ ቀስበል፣ ተረጋጋ እያሉ ይመክሩኛል። እኔ ያ የሚሞትም ወገኔ ነ ልጆቻችሁ ነው እሱም ልክ እንደ እኔ ያስቡ ነው የሚላቸው። በጣም ነው የምናመሰግነው። ለደህንነቱ በመስጋት ስሙን ያልገለጸ የ19 ዓመት ወጣት ከሻሸመኔ ያነጋገረ ነው። እናመሰግናለን ገለቶማ Am besten genau lernen.